so ባለፈው ሳምንት የተካሄደውን ስድስተኛውን የኢትዮጵያ ብሔራዊ ምርጫ ሂደት ተከታትሎ ለመዘገብ ወደ ኢትዮጵያ ያመራው ባልደረባችን ደረጀ ደስታ ከምርጫው ማግስት በተለያዩ የኢትዮጵያ አካባቢዎች ተዘዋውሮ በየአካባቢው ያለውን ሁኔታ በመዘገብ ላይ ይገኛል። ሰሞኑን ወደ ሁመራና ማይካድራ እንዲሁም አካባቢው የተጓዘው ደረጀ ለምሽቱም በየአካባቢዎቹ ተዘዋውሮ የተመለከተውን ሊያደርሰን በስልክ አግኝተነዋል። ደረጀ ሰላም፣ እንደምናመሸህ። ጉዞስ እንዴት ነበር? እንደምን አመሸህ፣ አሉላ እንደምን አለህ። ጉዞው እንግዲህ ተጫጫን መሄድ ነው፣ ደህና ነው። በአጭር ጊዜ ውስጥ በርካታ ቦታዎች መዘዋወር ነበረብህ። በስልክ ቀጥታ ስንነጋገር ይሄ የመጀመሪያው ነው። በእርግጥ የምርጫውን ሂደት የሚያሳዩ ወቅታዊ የሆኑ ዘገባዎችን በየሰዓቱ ካለህበት ቦታ ታደርሰን ነበር። አሁን እንግዲህ ቀደም ብዬ በመግቢያ እንዳስተዋወቅኩት የሰሞኑን ውሎህ ማይካድራና ሁመራ አካባቢ ነበር። እስኪ ደረጀ፣ ይሄ ጦርነት የተካሄደበት ብዙዎች የተገደሉበትና እልቂት የደረሰበት አካባቢ መሆኑ በተደጋጋሚ ተዘግቧል። የአዋሳው ዘጋቢያችን ዮናታን ዘብዲዮስም በጊዜ ወደ አካባቢው ተጉዞ ዘግቦ ነበር። አሁን ያለው ሁኔታ ምን ይመስላል? የምታየው የጸጥታ ሁኔታ ምን ይመስላል? ተረጋግቷል? ስለ እሱ በምትነግረን ብንጀምር። እንግዲህ አሉላ ያው እንደምታውቀው ወደ ኢትዮጵያ የመጣሁት በዚህ በምርጫውና በምርጫው ሂደት ውስጥ ያሉትና በምርጫ ሂደት ውስጥ የሌሉ ሰዎች በምን ሁኔታ ላይ እንዳሉ ለመከታተል ነው። በዚያ መሰረት አሁን እንግዲህ ሁመራና፣ ዳንሻ ማይካድራ አካባቢዎች ነው ተዘዋውሬ የተመለከትኩት። በእነዚህ አካባቢዎች የጸጥታው ሁኔታ ደና ይመስላል እኔ እንዳየሁት። እንግዲህ ስንጓዝ ምንም ከጎንደር ወደዛ መጥተን ነው ነው እና ምንም ችግር አላየሁም፣ አላስተዋልም። በዛም ደግሞ የጸጥታ ኃላፊዎችንም ወደፊት በስፋት አቀርበዋለሁ። አነጋግረናል በአካባቢ ያሉት የጸጥታ ኃላፊዎች በዛ መሰረት እንግዲህ ምንም ችግር እንደሌለ ነው የተነገረኝ። እና ነዋሪዎችንም አነጋግሬያለሁ። ያ ማለት ያው ስጋት አይኖርም ማለት አይደለም። ስጋቱ አለ፣ ግን በጸጥታ ረገድ ምንም ችግር አላስተዋልኩም። መልካም ደረጀ፣ አካባቢውን ተዘዋወረህ እንደ ተመለከትክ ገልጸህልናል። ምንም እንኳን በምርጫው ሳቢያ ስለ ምርጫው በሚል ብቻ ብትጓዝ፣ ዋና ጉዳይ ምርጫውን የተመለከተም ቢሆን ያሉ ነገሮችን የመመልከት እድል ይኖርሃልና፣ ምን አየ? ምን ገጠመ? ምን ተመለከት? ምንድን ነው ያየሁት? በተለይ እነዚህ በተነሳው ግጭት ወይም ጦርነት ሳቢያ ስማቸው ጎልቶ ይጠራ የነበሩ አካባቢዎች እነ ሁመራ፣ ዳንሻ፣ ማይካድራ የተባሉ አካባቢዎች ተዘዋውሬ እየተመለከትኩት እንደየ ሀገሮቹ እንደየከተሞቹ የተለያየ ነው። ለምሳሌ ዳንሻ በጣም ወደ ሰላማዊ ወደ ቀድሞ ቦታ የተመለሰ ነው የሚመስለው። ማይካድራም ከዳንሻ በተሻለ ሁኔታ የተረጋጋ ሰላማዊ እንቅስቃሴዎች ሲካሄዱ ተመልክቻለሁ። ሁመራ ግን ያየሁት ትንሽ የተለየ ነው። ሁመራ የሁመራ ከፊል ገጽታዋ በጣም ዝም ያለ ሆኖ ነው ያየሁት። ቤቶች ተዘጋግተዋል። በጅምር የነበሩ ሕንጻዎችን ነበሩ እንደቆሙ ይታያሉ። በጣም በጣም ሰፊ አካባቢን የያዙ እና እንግዲህ አዳዲስ ግንባታዎች የነበሩባቸው አካባቢዎች ናቸው። ሁመራ ውስጥ እነዚያ ጸጥታ የሰፈነባቸው አንዳንድ እዛ አካባቢ ያሉት ውስጥ ቤቶቹ እንደተቆለፉ አንዳንዶቹም እንዲሁ እንደተከፈቱ ያሉ ብዙግራ ተመልክቻ አለሁኝ። ከዚያ ውጭ ነዋሪዎቹ እንደነገሩኝ የሆመራ ነዋሪዎች መደበኛ እንቅስቃሴዎቻቸውን እየመሩ ይገኛሉ። ከዚያ ውጭ የመሰረተ ልማት ችግሮች እንዳሉ ለምሳሌ መብራት የለም፣ ውሃ የለም፣ ሜትሮ ኔትወርክ ችግር። እኔ እራሴ አሁን ለአንድ ለሁለት ለሶስት ቀን ምንም አይነት ግንኙነት አልነበረኝም እና ያን ያንን አስተዋ አስተውያለሁም አስተዳደራዊ መዋቅሮችን ገና በደንብ አልተዘረጉም። ትምህርት ቤቶች አልተከፈቱም። የፍትህ ተቋማት ገና ናቸው። እና አንዳንድ ብዙ ስራዎችን የሚጠይቁ ሁኔታዎች እያየሁ ነው። በአንጻሩም ሁመራ ወጣ ብሎ ባሉ አካባቢዎች ላይ የሰፋፊ የእርሻ ቦታዎች አሉ። አንዳንድ የእርሻ ቦታዎች እንደገና ለመጀመር መሬቱን ሲያለሰልሱ ለእርሻ ለሰብል ዝግጁ ሲያደርጉ ተመልክቻለሁኝ። ምክንያቱም የአካባቢ የሚታወቁ አብዛኞቹ ያነጋገርኳቸው በአካባቢ የሚኖሩት በንግድና አብዛኛው ደግሞ በግብርና ሙያ የሚተዳደሩ ናቸው። መልካም ደረጀ፣ እንግዲህ እንደነገርከን በግጭት ውስጥ ተውጦ የነበረ በተለይ በሁመራ የተመለከትከው ገና በማገገም ላይ ያለ መሰረተ ልማት በሙሉ ተሟልቶ እንቅስቃሴ የሌለበት የስልክ መስመሮች፣ ሌሎችም ግንኙነቶች ያንሃል ሙሉ በሙሉ ያልተሟሉበት መሆኑን ገና ከግጭት ውስጥ በመውጣት ላይ ያለ አካባቢ መሆኑን ነው የጠቆምከው። ሌሎችስ እንደው ሊነገሩ የሚችሉ ከህብረተሰብ እንቅስቃሴ ጋር በአካባቢው ግጭት በነበረ ጊዜ ሰዎች ከአንዱ ወደ ሌላው ቦታ እንዲሄዱ እንዲፈናቀሉ የተገደዱ ካሉ አሁን ምን ይመስላል? የሰዎችን እንቅስቃሴ በተመለከተ እንግዲህ ሰዎችን ሁኔታ በተመለከተ፣ በመንገዴ ወደ ማይካድራ ሄድ የነበረ። ማይካድራ ያው ከሁመራ ወጣ ብላ ያለች ከተማና ከአንድ ሰላሳ ኪሎ ሜትር ይመስለኛል እና እዛ በፊት ችግር የደረሰባቸው ሰዎች በተለይ አባቶቻቸውን ያጡ፣ ባሎቻቸውን ያጡ፣ ወንድሞቻቸውን ያጡ፣ ቤተሰቦቻቸውን ያጡትን ሰዎች ተዘዋውሬ አነጋግሬ አለሁ። እነሱ አሁንም ችግር ላይ እንደሆኑ ብዙዎቹ በባለቤቶቻቸው ነበር የሚተዳደሩት ምንም መተዳደሪያ እንደሌላቸውና ችግር ላይ መኖራቸውን አሁንም እዛ መጥቶ ያነጋገራቸውም ሆነ እርዳታ ሊያደርግላቸው የሞከረ አካል አለመኖሩን አጫውተውኛል። ቅድም ደግሞ እንዳልኩ ሌሎች አካባቢውን ጥለው እንግዲህ፣ ወደፊት የምናነጋግራቸው ሊሆን ይችላል፣ ቤታቸውን እንደዘጉ የወጡ የተሰደዱ ደግሞ በሌላኛውም በኩል በሁመራ በተለይ ሁመራ ከተማ ውስጥ እነሱን ብዙ ያየሁት እነሱም አሉ። ሌላ ለየት ያለ ያየሁት ነገር ባለፈው አንድ አስራ አምስት ቀን አስራ ስድስት ቀን ሆኗቸዋል እንደሚመስለኝ ከሱዳን ወደ ኢትዮጵያ የተመለሱ ማለት በዚህኛው ግጭት የተሰደዱ ሳይሆን ቀደም ሲል በተለያየ ሁኔታ ወደ ሱዳን ተሰደው የነበሩ ሰዎች ተመልሰው ወደ አካባቢያቸው እየገቡ መሆናቸውን አግኝቼ ቃለ መጠይቅ አድርጌላቸዋለሁ። አስተባባሪዎችንም እንዲሁ አነጋግሬያለሁ እና እነዚህ በተለይ ወልቃይት፣ ጠገዴ ጠለምት ነዋሪዎች የነበሩ የማንነት ጥያቄ ለማቅረባችን ቀደም ሲል በነበረው ስርዓት ወይ አስተዳደር በደል የደረሰብን ሱዳን ስንከራተት የኖር ነበር ያሉ ሰዎች ናቸው እነሱ እነሱም አግኝቼ አነጋግሬያለሁ እና እነሱም እንዲሁ ከሱዳን በመንግስት አይደለም የሚመጡት እነዚህ ሰዎች። እና እነዚህ ሰዎች በመንግስት አይደለም የመጡት እንግዲህ በራሳቸው እና ውጭ ባሉ ኢትዮጵያውያን አስተባባሪዎች በተለይ በእነሱ አማካኝነት ነው የመጡት። እና ይሄ ነው እንግዲህ ያለው አሉላ። በእኔ በኩል ሌላውን ወደፊት አንዳንድ ነገሮችንም አጣራትና የሚያማቸውን የጠበቁ ማድረግ ስላለብን ሰዎችን ማነጋገር፣ ኃላፊዎችን ማነጋገር ይኖርብኛል። በዚያ ምክንያት እንግዲህ ሙሉ ሪፖርት ሰሞኑን አቅርባለሁ። መልካም ደረጀ። በርከት ያሉ ጉዳዮችን ነው በአጭር ጊዜ ውስጥ የተመለከትከው። እንዳልከው ከተመለስክ በኋላ የሚመለከታቸውን ባለስልጣናት አነጋግረህ ተጨማሪ ዘገባዎችን ታደርሰናለህ። አይናችን፣ ጆሮአችን ሆነህ በተለያዩ ቦታዎች ተዘዋውረህ ለምታቀርባቸው ዜናዎች፣ ትኩስ ዘገባዎች እናመሰግናለን። ደረጀ፣ መልካም ጊዜ። መልሼ ያገኘሃለው። ጊዜ ስጥልኝ። አመሰግናለሁ አሉላ።